ዓለም አቀፉ የፍልሰትና ከፍልሰት ተመላሾች ጉዳይ ድርጅት አይኦኤም ውስብስብ ለሆነው ሜዲትራኒያን አቋራጭ ስደተኞች ችግር መፍትሄ ይሆናል ሲል ባለፈው ዓመት ሐምሌ ወር ያቀረበውን እቅድ አሻሽሏል። አዲሱ እቅድ ተከታታይ ጣልቃ ገብነትን ተግባራዊ ማድረግን ጨምሮ እስከ መጪው የአውሮፓውያኑ ዓመት 2016 መጨረሻ የሚቆይ መርሃ ግብርም ዘርግተዋል። ኪም ልዊስ አጠር ያለ ዘገባ አቀናብራለች። ሰለሞን ክፍሌ ያቀርበዋል። የአዲሱ እቅድ ሰነድ የተባበረ ምላሽ ላለው ለዚህ የፍልሰተኞች መብትና ግዴታ አራት ትልሞችን ዘርዝሯል። በመላው አውሮፓ፣ ከሳሐራ በታች ባሉ ከፊል የአፍሪካ በመካከለኛው ምስራቅና በሰሜን አፍሪካ ያሉ ሀገሮች መውሰድ አለባቸው ያላቸውን አስፈላጊ እርምጃዎችም አካቷል። ሊዮናርድ ዶይል የአይኦኤም ማለት የዓለም አቀፉ ፍልሰተኞች ድርጅት ቃል አቀባይ ናቸው። የዕቅዱን አብይ ዓላማና ሀገራቱ መተግበር ያስፈልጋቸዋል ያላቸውን አብራርተዋል። ወደ አውሮፓ በሚያደርጉት እጅግ አደገኛ ጉዞ ወቅት እንዴት በተሻለ መንገድ መርዳት እንችላለን የሚለው ጥያቄ ዋነኛው ነው። ከሁሉ አስቀድሞ የፍልሰተኞቹን ሕይወት ማትረፍ አንደኛው የእርዳታው አካል ነው። መብቶቻቸውን ማክበርና ከደረሱም በኋላ የዕለት ተዕለት አስፈላጊ ፍላጎቶቻቸውን ማሟላት ይሆናል። የአይኦኤሙ ቃል አቀባይ አክለውም ቅድሚያ ተግባራት ሊሆኑ ይገባሉ ያሏቸውን አሳስበዋል። አንድ በቅድሚያ ማድረግ ያለብን ነገር ካለ ሕይወት አድን እርዳታ ማቅረብ ነው። በተለይ ለአደጋ በተጋለጡበት ሁኔታ ማድረግ የሚጠበቅብን ይኸው ነው። ከዚያ ከሥቃያቸው የሚገላገሉበትን እርዳታ መስጠትና ሰብአዊ መብቶቻቸው እንዲከበሩ ማድረግ፣ ከሕገ ወጥ አስተላላፊዎችና ሌሎች ሊያደርሱባቸው ከሚችሉ አደጋዎች መከላከል አንዳንዶቹ ናቸው። አዲሱ የዓለም አቀፉ የፍልሰተኞች ድርጅት የተግባር ዕቅድ የመንግሥታቱ ትብብር ወሳኝነት ላይ ያሰምርበታል።